የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ዛሬ አብረን ካመሸን ቀጣዮቹን ጉዳዮች እንሰማለን። ኢትዮጵያ ውስጥ በኮሮና ቫይረስ የተያዘ አንድ ሰው መገኘቱን ባለስልጣናት በዛሬ ዕለት ይፋ አድርገዋል ምርመራዎች ተደርጎለት በሌሊት በዛሬ ሌሊት በተደረጉ ምርመራዎች በሽታው እንዳለበት ተረጋግጧል የዚህ ጉዳይ ዝርዝር በምሽቱ ይደመጣል። ይህ በእንዲህ ያለ የድንበር ክልል በሆነው ሶማሌ ክልል የኮሮና ቫይረስ መከላከያ ዝግጅቶች እየተወሰዱ እንደሆነ ተሰምተዋል አሁን የተደረገው ያለ ስራዎች በየቀሉ ስክሪኒንግ ይሰራል ባለሙያዎች ውድ እነዚህ ሶስቱ ኢንተርፕሬንቶች ድብሎ ያድርገናል። አቶ አቡበከር ሼክ አደን ናቸው የሶማሌ ክልል ጤና ቢሮ ተወካይም ናቸው። ሙሉ ዘገባው በምሽቱ ይደመጣል። እነዚህና ሌሎች ጉዳዮችን እንሰማለን። ሀብታሙ ስዩ ማስተናግዳችኋለሁ። በመቀጠል ደግሞ አጫጭር የዓለም ዜናዎችን ኤደን ገረመው ታሰማችኋለች። አመሰግናለሁ ሀብታሙ። የዓለም የጤና ድርጅት ደብልዩ ኤች ኦ የዓለም ወረርሽኝ ያለው የኮሮና ቫይረስ የመጀመሪያው ተጠቂ ኢትዮጵያ ውስጥ መገኘቱን የጤና ጥበቃ ሚኒስቴር ዛሬ አስታውቋል። የጤና ጥበቃ ሚኒስቴር ዶክተር ሊያ ታደሰ ዛሬ ለመገናኛ ብዙሃን በሰጡት መግለጫ ቫይረሱ የተገኘባቸው ግለሰብ ጃፓናዊ መሆናቸውንም ገልጸዋል። በኢትዮጵያ ውስጥ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ የመከላከል እርምጃዎችን እንድናጠናክር እንጂ እንድንደናገጥ ያደርገን አይገባም ብለዋል ዶክተር ሊያ ሮና ቫይረስ የሚያዙ አብዛኞቹ ከቀላል ህመም በኋላ ይድናሉ ያሉት ዶክተር ሊያ ታደሰ ዕድሜያቸው በገፉ ወይም ሌላ የጤና ውከት ያለባቸው ሰዎች ላይ ግን ሊከፋ ይችላል ብለዋል። ሚኒስትሯ በመግለጫቸው ኢትዮጵያ ውስጥ ቆይቶ ከተመለሰ በኋላ የኮሮና ቫይረስ ተገኝቶበታል ስለተባለው የአሜሪካ ወታደር እስካሁን የጠራ መረጃ አለመኖሩንም ተናግረዋል። በአሁኑ ሰዓት መንግስት የበሽታውን አሳሳቢነት በመረዳት 300 ሚሊዮን ብር በጀት ለመከላከያ መመደቡን የገለጹት ዶክተር ሊያ የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት ለመግታትና ለመቆጣጠር ተገቢውን እርምጃ እየወሰዱ መሆኑንም ገልጸዋል። የሶማሌ ክልል መንግስት የኮሮና ቫይረስን ለመከላከል ዝግጅት እያደረግኩ ነው አለ። ወደ ጅቡቲ፣ ሶማሌላንድና ኬንያ የሚያስገቡ መስመሮች ላይም ምርመራ ማድረግ የተጀመረ ሲሆን ሌሎች ወደ ሶማሊያና ኬንያ የሚሄዱ መስመሮች ላይም ተመሳሳይ ምርመራ ለመጀመር የፌዴራል መንግስትን ድጋፍ እየጠየቅን ነው ብሏል። ለክልሉ ነዋሪዎችም ግንዛቤ ማስጨበጥ ስራዎች እየተሰሩ መሆናቸውንም የክልሉ ጤና ቢሮ የማህበረሰብ ጤናና አስቸኳይ ሕክምና ጉዳዮች አስተዳደር ዳይሬክተር አቶ አቡበከር ሼክ አደን እስማኤል ለአሜሪካ ድምጽ ሬዲዮ አስታውቋል። አስፈላጊ የሕክምና ቁሳቁሶች በከፊል ቢኖሩም ተጨማሪ ድጋፍ ፌዴራል መንግስትን ጠይቀናል ሲሉም አክለዋል። ዘገባውን ያደረሰን አዲስ ቸኩል ነው። በተያያዥ የደቡብ አፍሪካ የጤና ጥበቃ ሚኒስቴር ዛሬ ስምንት ተጨማሪ የኖቬል ኮሮና ቫይረስ በሽተኞች መኖራቸውን አስታውቋል። በአጠቃላይ ቢያንስ ሀያ አራት ሰዎች ደርሰዋል ማለት ነው። የደቡብ አፍሪካ ብሔራዊ የተዛማች በሽታ ተቋም ሀገሪቱ የመጀመሪያው በሀገር ውስጥ የተላለፈ የኖቬል ኮሮና ቫይረስን አይታለች ሲል በትላንትና እለት ዘግቦ ነበር። ነገር ግን የተባለው ሰው በሽታው እንደሌለበት ገልጾ የተሳሳተው ዘገባ ይቅርታ ጠይቋል። እስካሁን ባለው ጊዜ በሀገሪቱ ኮሮና ቫይረስ የተገኘባቸው ሰዎች ከውጭ ሀገራት የገቡ ናቸው። በአሁኑ ወቅትም በሽታው በሀገሪቱ መስፋፋቱን የሚያሳይ ምልክት የለም ብሏል የሀገሪቱ ብሔራዊ የተዛማች በሽታዎች ተቋም። የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት አቶ በረከት ስምኦን፣ አቶ ታደሰ ካሳ ና አቶ ዳንኤል ግዛው በተከሰሱበት ወንጀል የመጨረሻ ውሳኔ ለመስጠት ለሚያዝያ አስራ ዘጠኝ ሁለት ሺ አስራ ሁለት ዓመተ ምሕረት ቀጠሮ ሰጥቷል። መዝገቡ ለውሳኔ የተቀጠረው በ በሁለቱ ወገኖች መካከል የነበረው ክርክር በመጠናቀቁ እንደሆነም ችሎቱ አስታውቋል። በከሳሽ የክልሉ አቃቤ ሕግና በተከሳሾች የቀረበው የሰው ምስክርና የሰነድ ማስረጃ ብዛት ያለው ነው ሲል ችሎቱ አስታውቋል። ማስረጃዎችን ለመመርመር እና ከሕግ ጋር አገናዝቦ ትክክለኛውን ውሳኔ ለመስጠት ጊዜ እንደሚያስፈልግም በችሎቱ ተገልጿል። ፍርድ ቤቱ በርካታ ሰነድ ያለበትና ተዘዋዋሪ ችሎቶችንም የሚያሳይ በመሆኑ በቀጠሮ ቀን እንዲደርስ ጥረት እንደሚያደርግም ጠቁሟል። አቶ በረከት ስምዖን በበኩላቸው ፍርድ ቤቱ ስራ እንደሚበዛበት እንደሚረዱ ገልጸው ያለባቸውን የጤና ችግር ከግምት ውስጥ አስገብቶ በተሰጠው ቀነ ቀጠሮ ውሳኔ እንዲሰጣቸው ጠይቋል። ክርክሩ የተጠናቀቀ በመሆኑም ተከሳሾቹ የማጠቃለያ ንግግር በመዝገብ ቤት በኩል ከፋይሉ ጋር እንዲያያይዙም ችሎቱ ትእዛዝ ሰጥቷል። በመጨረሻም የሶማሌ ሲቲ ዞን አስተዳደር በአፋር ክልል የታጠቁ ሰዎች በአርብቶ አደሮች ላይ ጥቃት እየፈጸሙብኝ ነው ሲል ወቀሰ። የሶማሌ ክልል የሲቲዞን ፖለቲካ ጉዳይ ኃላፊ የሆኑት አቶ አብዱረሺድ ሰመሬ በተለይም ለአሜሪካ ድምጽ ሬዲዮ እንዳስታወቁት ካለፈው ሳምንት ጀምሩ በሚኤሶ ና አፍደም ወረዳዎች ያዝ ለቀቅ እያደረጉ በሚፈጸሙ ጥቃቶች አስራ ሁለት የሶማሌ ክልል ነዋሪዎች ተገድለውብኛል ብለዋል። ጥቃቱን የፈጸመው የአፋር ክልል ልዩ ኃይልም ነው ሲሉ አክሏል። አቶ አብዱረሺድ የአፋር ክልል ጸጥታ ጉዳዮች ቢሮ ኃላፊ ግን ክሱን አይቀበሉም። ግጭት መኖሩና በሁለቱም ወገን ጉዳት መድረሱን አምነው ይህ ግን በልዩ ኃይል የተፈጸመ ነው መባሉም ስህተት ነው ብለዋል። ያም ሆኖ ከሶማሌ ክልል አመራሮች ጋር በመነጋገር በአካባቢው ሰላም ለማስፈን ጥረት ማድረጋቸው እንደሚቀጥሉም አስታውቀዋል። አቶ አህመድ አክለውም ከኦሮሚያ ክልል ጋር ተፈጥሮ የነበረው ግጭት መረጋጋቱንና ከኦሮሚያ አመራሮች ጋር ለመነጋገር ቀጠሮ መያዛቸውንም አስታውቋል። ዘገባውን ያደረሰን አዲስ ቸኮል ነው። አድማጮች ለሰዓቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ጋቤና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ለኢትዮጵያ የመጀመሪያው የሆነው የኮሮና ቫይረስ ተጋላጭ በምርመራ መረጋገጡ ዛሬ ይፋ ተደርገዋል። የጃፓን ዜግነት ያላቸው እኚህ ሰው ባለፈው የካቲት 25 2012 ዓ.ም ከቡርኪና ፋሶ ወደ አዲስ አበባ የገቡ መሆናቸውንም ኢትዮጵያ አስታውቃለች። ከተባሉት ግለሰብ ጋር መገናኘታቸው የተረጋገጠ 25 ሰዎችም ለይቶ ማቆያ ውስጥ እንዲቆዩ መደረጋቸውን የጤና ጥበቃ ሚኒስቴር ዛሬ ገልጿል። ሙክታር ጀማል ሙሉ ዘገባውን ይዘዋል። ዩ ኤች ኦ የዓለም ወረርሽኝ ያለው የኮሮና ቫይረስ የመጀመሪያው ተጠቂ ኢትዮጵያ ውስጥ መገኘቱ የጤና ጥበቃ ሚኒስቴር አስታውቋል። ሚኒስትሯ ዶክተር ሊያ ታደሰ ዛሬ ለመገናኛ ብዙሃን በሰጡት መግለጫ ቫይረሱ የተገኘባቸው ግለሰብ ጃፓናዊ መሆናቸውን ተናግረዋል። ሌሊት ማንጊያው ላይ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኮሮና ቫይረስ ወይም ኮቪድ-19 የተያዘ አንድ ግለሰብ በኢትዮጵያ ውስጥ መገኘቱን አረጋግጧል። ለመጀመሪያ ጊዜ አንድ በቫይረሱ የተያዘ ሰው መኖሩን አረጋግጧል። ይህ ግለሰብ የ48 ዓመት ወንድ የጃፓን ዜጋ ሲሆን ወደ ኢትዮጵያ የገባው በየካቲት 25 2012 ዓ.ም ከቡርኪና ፋሶ ወደ አዲስ አበባ በመምጣት ሲሆን በሽታው የጀመረው ከሶስት ቀን በፊት እንደሆነ እና በዛሬ ሁለት ደግሞ በትላንትና ሁለት ወደ እኛ መለያ ማዕከል ገብቶ ምርመራዎች ተደርጎለት በዛሬ ሌሊት በተደረጉ ምርመራዎች በሽታው እንዳለበት ተረጋግጧል። ቫይረሱ ቻይና ውስጥ ከተገኘበት ጊዜ ጀምሮ ወደ ሀገር እንዳይገባ፣ ከገባም ጉዳቱን ለመቀነስ የኢትዮጵያ መንግስትና የጤና ጥበቃ ሚኒስቴር በርካታ ስራዎችን ሲያከናውን መቆየታቸውን የገለጹት ዶክተር ሊያ ታደሰ በኢትዮጵያ ውስጥ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ የመከላከል እርምጃዎችን እንድናጠናክር እንጂ እንድንደናገጥ ሊያደርገን አይገባም ብለዋል። የቫይረሱ ተጠቂ የሆኑት ሰው ቫይረሱ እንዳለባቸው ከማወቃቸውና ወደ ሕክምና ከመሄዳቸው በፊት የአዲስ አበባ ቆይታና እንቅስቃሴያቸውን በተመለከተ ሀገራት እየወሰዱ ያሉ አይነት ውሳኔዎች በኢትዮጵያ በኩልስ ይጠበቃል ወይ የሚሉ ጥያቄዎች በመግለጫው ላይ ከጋዜጠኞች በኩል ቀርበዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ለጥያቄዎቹ ተከታዩ መልስ ሰጥተዋል። አሁን በኢትዮጵያ ውስጥ የተከሰተው በአሁኑ ወቅት የምናውቀው አንድ ኬዝ ነው። አንዱም ኬዝ በለይቶ ማቆያ ውስጥ ነው ያለው። የጤናነት ሁኔታውም መልካም ነው። ከእሱ ጋር ንክኪ የነበራቸውም ሰዎች በክትትል ላይ ነው ያሉት። ስለዚህ እነዚህ ነገሮች ተዳምረው ነው ወደፊት ሊሰራ የሚችለው ሁኔታ ሊከተል የሚችለው እንጂ አንድ ኬስ ስለተገኘ የሚወሰድ ምንም አይነት እርምጃ አይኖርም። ይህንን ስንል ግን ማህበረሰባችን ሊወስዳቸው የሚገባው ደግሞ ጥንቃቄ ሊኖር ይገባል። ከዚህ በፊት ሳይገባም በፊት ብዙ ጊዜ የምናሳስባቸው ማህበረሰቡ እንዲከተል በየምናገኛቸው አጋጣሚዎች የምናስቀምጣቸው መልእክቶች አሉ። እነሱን መከተል ነው። በኮሮና ቫይረስ የሚያዙ አብዛኛዎቹ ሰዎች ከቀላል ሕመም በኋላ ይድናሉ ያሉት ዶክተር ሊያ ታደሰ እድሜያቸው በገፋ ወይንም ሌላ የጤና ሁከት ያለባቸው ሰዎች ላይ ግን ሊከፋ ይችላል ብለዋል ሚኒስቴሯ በመግለጫቸው። ኢትዮጵያ ቆይቶ ከተመለሰ በኋላ የኮሮና ቫይረስ ተገኝቶበታል ስለተባለው የአሜሪካ ወታደር እስካሁን የጠራ መረጃ አለመኖሩን ተናግረዋል። እስካሁን ባለን መረጃ ይህ ሰው የነበረው እዚህ ኢትዮጵያ ውስጥ የነበረው ከፌብርዋሪ 17 እስከ 21 በአውሮፓውያን አቆጣጠር ሲሆን በሽታው ኖሮት ሆስፒታል ውስጥ ገብቷል ተብሎ የተገለጸው ማርች ዘጠኝ አካባቢ ነው መግለጫዎቹን የተሰሙት። ስለዚህ በተደረጉት ይሄ በዚህ ባለን መረጃ መሰረት የተለያየ ነገሮች ሊሆኑ ይችላሉ። ግልጽ አይደለም በምን መልኩ በሽታው ያዘው የተያዘው የሚለው ነገር። እዚህ የቆየው አራት ቀን ነው። ከሌላ ቦታ ታሞ መጥቶ በዚህም ሄዶ ሊሆን ይችላል። ከዚህ በኋላ ከዚህ ከተመለሰም በኋላ ህመሙ ይዞት ሊሆን ይችላል። እዚህም በነበረበት ቆይታ ሊሆን ይችላል። በአሁን ሰዓት መንግስት የበሽታውን አሳሳቢነት በመረዳት 300 ሚሊየን ብር በጀት ለመከላከያ መመደቡን የገለጹት ዶክተር ሊያ የጤና ጥበቃ ሚኒስቴር እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት ለመግታት እና ለመቆጣጠር ተገቢውን እርምጃ እየወሰዱ መሆናቸውን ገልጸዋል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት መስሪያ ቤት ውስጥ የድንገተኛ ኦፕሬሽን ማዕከል ተቋቁሞ ለሀያ አራት ሰዓታት እየሰራ እንደሚገኝም ዶክተር ሊያ በማከል ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር እናመሰግናለን። ቀጣዩም ዘገባ ከኮሮና ቫይረስ ጋር የሚያያዝ ነው። የሶማሌ ክልል መንግሥት የኮሮና ቫይረስን ለመከላከል ዝግጅት እያደረግኩ ነው ብሏል ወደ ጅቡቲ ሶማሌላንድና ኬንያ የሚያስገቡ መስመሮች ላይ ምርመራ ማድረግ የተጀመረ ሲሆን ሌሎች ወደ ሶማሊያና ኬንያ የሚወስዱ መስመሮች ላይ ተመሳሳይ ምርመራ ለመጀመር የፌዴራል መንግስትን ድጋፍ እየጠየቅኩ ነውም ብሏል። አዲስ ቸኮል የሶማሌ ክልል የኮሮና ቫይረስን ከመከላከል አንጻር አቅሜ የፈቀደውን ሁሉ ጥረት እያደረግኩ ነው ብሏል። ክልሉ ከሀገራችን ሁለተኛው ሰፊ ክልል ሲሆን ከኬንያ ጅቡቲ፣ እና ሶማሊያ ጋር ይዋሰናል። ከነኛ ሀገራት ጋር ያለው የህዝብ ለህዝብ ግንኙነት የኮሮና ቫይረስ ወደ ክልሉ ብሎም ወደ ሀገራችን እንዲገባ መንስኤ ሊሆን ይችላል። ይህንን ከመከላከል አንጻር በሶስት ዋና ዋና መግቢያ በሮች ላይ ምርመራ እየተካሄደ መሆኑን የክልሉ ጤና ቢሮ ተወካይና የማህበረሰብ ጤናና አስቸኳይ ሕክምና ጉዳዮች አስተዳደር ዳይሬክተር አቶ አቡበከር ሼክ አድኑ እስማኤል ገልጸዋል። ወደ ሶማሌላንድ መግቢያ ቶጎጫሌ ላይ፣ ወደ ጅቡቲ መግቢያ ደወሌ ላይ እንዲሁም ወደ ኬንያ መግቢያ ሞያሌ ላይ የምርመራ ማዕከላትን በማቋቋም ወደ ክልሉ የሚገቡትን እየመረመሩ መሆኑን አስታውቀዋል። ከነኚህም ምርመራ ቦታዎች መካከል ወደ ሶማሌላንድ የሚያስገባው የቶጎጫሌ ምርመራ ማዕከል ለይቶ ማቆያ ክፍሎችም እንደተዘጋጁ ለተናግረው ሁለቱ የምርመራ ኬላዎችም ተመሳሳይ ማቆያዎች በቅርብ እንደሚቋቋምላቸው አስታውቀዋል። ከነኚህ በተጨማሪ ወደ ሶማሊያና ኬንያ የሚወስዱ መግቢያ በሮች በሆኑት በሽላቦ፣ ዶሎአዶ እና ፈርፈርም ተጨማሪ የምርመራ ኬላዎችን ለማቋቋም ለፌዴራል ጤና ጥበቃና ለህብረተሰብ ጤና ኢንስቲትዩት ጥያቄ ማቅረባቸውንም አቡበከር አክለው ገልጸዋል። በሌላ በኩል ኮሮና ወደ ሶማሌ ክልል እንዳይገባ ለመከላከል ክልላዊ ግብረ ኃይል ተቋቁሞ እቅድ በማዘጋጀት እየተንቀሳቀሰ መሆኑን የገለጹት አቶ አቡበከር ለመከላከል የሚያስፈልጉ የሕክምና ቁሳቁሶች በከፊል በክልሉ እንደሚገኙ ተናግረዋል። በተጨማሪ ያስፈልገናል ያሏቸውን ቁሳቁሶች ዝርዝርም ለፌዴራል ጥና ጥበቃ ልከው ምላሽ እየጠበቁ መሆኑን ተናግረዋል። አቶ አቡበከር ሕብረተሰቡ በበሽታው ከመያዙ በፊት ራሱን አስቀድሞ መከላከል ላይ ትኩረት እንዲሰጥና ስለ ኮሮና በቂ ግንዛቤ ኑሮት አስፈላጊውን ጥንቃቄ እንዲያደርግ ጥሪ አቅርበዋል። አሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮች ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። አሁን ደግሞ ውስጥ ተየይዘን ወደ ወግ ካፌ እናቅና። የስነ ግብይት መምህር ለሆነው መቅደላ መኩሪያ ቡና ሲቀዳ ማኪያቶ ሲማሰል የሚውልባቸው ካፌዎች ከተገነቡበት አውድ በላይ ማገልገል የሚቻላቸው ስፍራዎች ናቸው። ጊዜ የምናሳልፍባቸው ቦታዎች ላይ ስልካችንን ዝም ብለን እየጎረጎርን ሰው የምንጠብቅ ከሆነ ጣራ ግርግዳ እያየን ነው የምንቆየው እና እንደው እንዲህ አይነት ቦታ ላይ ሰው ሲመጣ ራሱን እያሻሻለ ዴቨሎፕ እያደረገ እንደው የተሻለ ነገር የሚያገኝበት በሚል ነው የተጀመረው። በዚህ ሳቤ ውስጡ ነው ከባለቤቱ ሰላማዊት ገብረ መስቀል ጋር በመሆን ወግ ኮፊን ፈጠሩ። የምኞታቸውን ትንሽ ማሳያ። የምንመኘው ነገር ነበረ፣ ኢትዮጵያ ውስጥ አዲስ አበባ ቢኖር ብለን እንግዲህ አሰብን። መጽሐፎች ኮሌክት ማድረግ ጀመርን። በዶሚስ ነው አንዳንድ መጽሐፎች ተገኙ። እኔ ደግሞ በባክግራውንዴ ከቡና ጋር የተያያዙ ስራዎች ሰራ ነበር። ስለዚህ ስም ስራችንን ኮምባይን አደረግነው እና በተጨማሪም ደግሞ ኢቨንቶች በደንብ እያዘጋጅን ከምንሳ ነው የሚጠቅሙ ነገሮችን ለማቅረብ ነው የምንሞክረው። አዲስ አበባ በቅሎቤት ተብሎ በሚጠራው ስፍራ አካባቢ የሚገኘው ወግ ኮፊ ቡናና ቁም ነገር የሚስተናግዱበት አነስተኛ ስፍራ ነው። በሳምንቱ የተለያዩ ቀናት ንግድና ምጣኔ ሀብትን ጨምሮ ኪነጥበብን ንግድና ምጣኔ ሀብትን ጨምሮ በተለያዩ ዘርፎች በጎ አሻራቸውን የተዉ ሰዎች በዚሽ ካፌ ብቅ ብለው ከወጣኔዎች ጋር ያወራሉ። ሮብ ሮብ ላይ በነበረን ደግሞ ወግ ቢዝ በሚል እንደው ያቺ የኮፊ ሾፕ ዝም ብሎ ከመቀመጥም ባለፈ ደግሞ እንደ እውቀትም የምንጨበጥበት እውቀትም ደግሞ ለመጨበጥ ደግሞ አንዳንድ ጊዜ በጣም ብዙ በህይወታቸው ብዙ የተጓዙ ሰዎች ልምድ ኖሯቸው አዳዲስ ስራ ለመጀመር ለሚያስቡ ወይም ቢዝነሳቸውን ለማስተካከል ለሚያስቡ ሰዎች የሚያጋሩት እውቀት ያላቸውን ሰዎች መድረክ መፍጣት በሚል ነው የተጀመረው። ስፖትላይት የተሰኘ የንግድ ግንኙነት ድርጅት ኃላፊና የዲጂታል ግብይት ባለሙያ የሆነው ሳሙኤል በቀለ በዚህ ተገኝተው ለወጣቶች ሀሳባቸውን ካጋሩት መካከል አንዱ ነው። ከአደባባይ ከግዙፍ አዳራሾች ባሻገር በአነስተኛ ቡና ቤት ውስጥ የተሰበሰቡ ወጣቶችን ማናገር ያለውን ልዩ ስሜት ያነሳል። ይገርመሃል፣ ኢንፎርማል በሚመስል ቦታ ላይ ትልቅ ቁም ነገር ያላቸውን ሀሳቦች ማንሸራሸር በጣም ከፍተኛ ልዩነት አለው። ፎርማል ከሚሆን ሴቲንግ ላይ ሰዎች በነፃነት ጥያቄያቸውን ያነሳሉ፣ ፕሮፌሽናሎችን በነፃነት ለጥያቄዎቹ ምላሽን ያቀርባሉ። በተለይ መቅደላ የፈጠረው ይሄ ፕላትፎርም ከፍተኛ ጥቅም አለው። በተለይ ለወጣቶች የተለያዩ ኢንዱስትሪ ውስጥ ያሉ ሰዎችን በመገኘት እነሱም እዛ ኢንዱስትሪ ውስጥ ገብተው ውጤታማ እንዲሆኑ የሚፈልጉትን ጥያቄዎች ስፔሲፊክ በሆነ መልኩ ምላሽን ያገኛሉ። ወግ ኮፊ የስኬት እፍታቸውን የሚያቃምሱ ሰዎችን ጋብዘው ልምዳቸውን እንዲያጋሩ ከማድረግ በዘለለ ጅምር ሀሳቦቻቸውን ለመሸከፍ፣ ለማስተካከል ለሚፈልጉ ወጣቶች ደግሞ ኡቡንቱ ቅዳሜ የተሰኘ መርሃ ግብርም አለው። ያው ኡቡንቱ የደቡብ አፍሪካውን እሳቤ በመያዝ እኛ የምንኖረው ወይም እኔ የምኖረው እኛ ስንኖር ነው በሚለው በተለይ ሰዎች ቢዝነስ አይዲያ ይኖራቸውና ያንን አይዲያ ማፍሰያ ቦታ ያጣሉ ከሰዎች ጋር የሚማከሩበት። ስለዚህ ቺ የኡቡንቱ ሳተርዴ አላማዋ ሰዎች ተሰብስበው ያችን ሀሳብ የሚያበስሉበት እንዲህ ብታረገው፣ እዚህ ላይ በታስብበት፣ ይቺ እንድትጨምርበት ተብሎ መመካከሪያ መድረክ ተደርጋን የታሰበችው። ከተከፈተ አስረኛ ወሩን ያስቆጠረው ወግ ኮፊ የኋላ የኋላ ምላሹ መልካም ሆኖ በየቀኑ ብዙ ወጣቶች የሚጎበኙት ስፍራውን እንጂ ቡና መጽሐፍትና ውግ አንድ ላይ አይሄዱም የሚሉ አሉታዊ መካሪዎች፣ ለጋራ ጥቅም የተቀመጡ ውድ መጽሐፍትን የሚያጎድሉ መንታፊዎች፣ እንደ ነገሩም ቢሆን ተግዳሮት መተዋቸውን ባለቤቶቹ ነግረውኛል። ለዲጂታል ግብይት ባለሙያው ሳሙኤል በቀለ ይህ አነስተኛ ካፌ ትልቅ እርባና አለው። አይተውት የማያውቁትን አይነት የስራ ዘርፍ በተግባር በተደገፈ ሁኔታ ዴሞንስትሬት ማድረግ ይቻላል በእንደዚህ አይነት መድረኮች ላይ ማለት ነው። እና ለወጣቶች ያለው ፋይዳ በጣም ከፍተኛ ነው። የቀዳሚ ጅምራቸው ምላሽ ልብ የሚያሞቅ መሆኑን የምታነሰው ሰላማዊት ገብረ መስቀል የእሷና የባለቤቷ መቅለላ መኩሪያ የነገ ሕልም ግን የዛሬውን ጅምር በብዙ ጥፍ ማባዛት እንደሆነ አትሸሽግም። አስር ነው፣ ከዛ በላይ አትሊስት በአዲስ አበባ ውስጥ ሊኖረን እንፈልጋለን። በተቻለ አቅም በየሰፈሮች በየአቅራቢያቸው እንዲኖር ነው የምንፈልገው። ወግ፣ ትክክለኛ ወግ የሚደረግበት ካፌ፣ ወሬ ሳይሆን ጥቅም የሚያገኝበት ካፌ እንዲሆን I'm <laughs> sorry እንደሰማሁኝ ደንግጫለሁ። በቃ አለማችን ከዚህ የበለጠ አስደናቂ ሙሉ ነገር አልፋለች። የአገር ውስጥ መገናኛ ብዙኃን ከቦርኪና ፋሶ መጣ የተባለ አንድ ጃፓናዊ በኮሮና ቫይረስ መያዙን አረጋግጠው ዛሬ ከሰዓት በኋላ ይዘውት የቀረቡት መረጃ በምስራቃዊ አማራ የሚኖሩ የተለያዩ የህብረተሰብ ክፍሎችን ድንጋጤ ውስጥ አስገብቷል። እግዚአብሔር ያመጣውን አምንም መቀበል ነው። ከህዝቡ ጋር ሁነን ያው በጥንካሬ ወደፊት የተሻለ ነገር እንደሚፈጠር አምላክን እያምን በጸጋ መቀበል ነው። የአማራ ህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ማህተማ ኃይሌ ህዝቡ አላስፈላጊ መረበሽ ውስጥ መግባት የለበት ያደረጉበትም ይላሉ። ዛሬ የኢትዮጵያ ጤና ጥበቃ ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ አንድ ዜግነቱ ጃፓናዊ የሆነ ግለሰብ ለኮሮና ቫይረስ ፖዚቲቭ እንደሆነና ያው በኢትዮጵያ ውስጥ የመጀመሪያው ኬስ እንደተገኘ ይፋ ተደርጓል። ያው ይህን ተከትሎ ህብረተሰቡ ከፍተኛ የመረበሽ የመደናቀት ሁኔታ አለ። ማድረግ ያለበት ነገር ህብረተሰቡ ከዚህ በኋላ በሽታው በመከላከሉ እንዳይስፋፋ እንዳይይዘው ተገቢውን ጥንቃቄ የማድረግ ስራውን ወይም ከህብረተሰቡ የሚጠበቀውን ሀላፊ ነትን መወጣት ነው። በመረጋጋት በቅድሚያ እስካሁን በተለያዩ መገናኛ ብዙኃኖች እንዲሁም በተለያዩ ብሮሽሮች እንደሚሰራጨው ስለ በሽታው ምንነት ጠንቅቆ ማወቅ ነው። በሽታው ከምናውቃቸው ከነጉንፋን ከዚህ በፊት ተከስተው ከነበሩት ከነሳርስ የሚባሉት ሜርስ የሚባሉት በሚድልስትና ሳውዲ አረቢያ ከተከሰቱት በሽታዎች ብዙ የተለየ ባህሪ የለውም። በሽታው ምልክቶቹ በግልጽ ይታወቃሉ። የመጀመሪያው ያው ምልክት የሚኖረው ትኩሳት ነው፣ ማሳል ነው፣ የተለያዩ መቆረጣ ጠሞች እንደዚህ አይነት የከፋ ሲሄድ ደግሞ የትንፋሽ ማጠር የድካም ስሜት ሊመጡ ይችላሉ። ይህን ካወቀ በዚሁ ልክ ደግሞ መከላከያ ያለው በሽታውንና ምልክቶቹን ማወቅ ከተቻለ ደግሞ መከላከል ይቻላል። እንደ ዶክተር ማህተመ በመጀመሪያ ከተጠርጣሪ ሰዎች ጋር መነካካትን ማስወገድ ነው። እጅን አዘውትሮ የመታጠብ ልማድ ሊኖር ይገባል። ሲስሉ፣ ሲያስነጥሱ አፍንና አፍንጫን በእጅ የመሸፈንን ስራ መስራት ያስፈልጋል። ህመም ከተሰማም በፍጥነት በአቅራቢያ ወደሚገኙ የጤና ተቋማት የሄዶ ምርመራና ሕክምና ማድረግ ይጠበቅበታል ብለዋል። እኛ ወደ ክልላችንም ስናመጣ ሰሞኑን እንደገለጽኩት በርካታ ቱሪስቶች፣ በስራ ምክንያት የሚመጡ የውጭ ሀገር ዜጎች አሉ። በተለይ ይህ በሽታው ከተከሰተባቸው እንደዚህ አይነት ሲኖሩ ምንድን ነው ማህበረሰቡ ማድረግ ያለበት? መራቅ፣ መገናኘት አያስፈልግም። እንደገና የነጻ ስልክ መስመር አለ፣ በ8335 መጠቆም። እንደሳቸው አለም አቀፍ ስጋት የሆነው ኮቪድ-19 ሀገር ውስጥ ሊከሰት ይችላል የሚል ቅድመ ግምት ስለነበረ አስፈላጊው ቅድመ ዝግጅት ተደርጓል። እንደ አማራ ህብረተሰብ ጤና ኢንስቲትዩት አሁን ያለውን የቅድመ ዝግጅት ስራ አጠናክረን የበለጠ የምንሰራበት ነው የሚሆነው። በዚህ ተረብሸን ወደ ኋላ የምንልበት ነገር የለንም። እንደውም ቅድመ ዝግጅታችንን አሁንም አጠናክረን የሚሄድ ስራ ነው የምንሰራው። ከግብአት እጥረት ጋር የተያዙትንም በመፍታት ደረጃ ምን ያህል ዝግጁ ግብአት ከፌዴራል ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላክልልን አሁን እነዚህ ዋና ሜጀር ሳይቶች ናቸው ያልናቸውን፣ በተለይ እነዚህ የውጭ ዜጎች የሚገቡባቸው ሳይትና የመረጥናቸው ቦታዎች ላይ መሰራጨት ጥረት አድርገናል። በቂ ሆኖ አይደለም። ሆኖም አሁንም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ይህን ከአጋር አካሎቶቹ ጋር እየተነጋገረ ወደ ክልሎች የሚላክበትን መንገድ እያመቻቸ ነው ያለው። እኛም እንደደረሰን ደግሞ ወደ ታች የማውረድ ስራውን እንሰራለን። ግብረ ኃይል ስ በማቋቋም አካባቢች ግብረ ኃይል ያው አሁን በክልል ደረጃ ያለው ተቋቁሟል። በየደረጃው ደግሞ በዞኖችም ያለው እንደዚሁ እየተቋቋመ ዛሬ በደሴ ከተማ ቅኝት ባደረግኩባቸው የመድኃኒት ቤቶች የአፍና የፍንጫ መሸፈኛ ማስክ የሚጠይቁ በርካታ ግለሰቦች አጋጥመውኛል። መድኃኒት ቤቶቹም አቅርቦቱ እንደሌላቸው ጠቁመውኛል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው፣ ትኩሳት ካለው፣ የሚያስለውና የሚያስነጥሰው ከሆነ ባከውን ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባሕላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሱ አፉንና አፍንጫውን በክንዶው መጋጠሚያ በደንብ ይሸፍኑ። ዐይኖቹን፣ አፉውን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገብዎ ከሌለ በማንኛውም አልኮል ብሰዋቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸው እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥ ሰው ካለ ባንድ ሜትር ያክል ይራቁ። መጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች። I'm so ውድ አድማጮች፣ የዛሬው የጋቢና መሰናዶው በዚሁ ተጠናቋል። እስካሁን ድረስ አብራችሁን ስላመሻችሁ በጣም እናመሰግናለን። በነገ ዕለትም እንገናኛለን። አብዛሙ ስዩም ሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ የዕለቱ የድምፅ መሐንዲስ ነበረ። መልካም ምሽት ይሁንላችሁ። Radio Segala Mereka.